በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ ፀረ ኤች አይቪ ኤድስ ፕሮጀክቶች ከፍተኛ ውጤት እያስገኙ መሆናቸውን ድሬዳዋ ውስጥ የሚኖሩ ተጠቃሚዎች እየተናገሩ ነው። ከፕሮጀክቶቹ በአንዱ የታቀፈች ወጣት ልሞት ይችል ነበር ብላናለች። ኤች አይቪ ገና በቁጥጥር ስር መዋል ያለበት ወረርሽኝ ወይም ቫይረስ መሆኑን ያስገነዘቡት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ቭሩማን፣ እየሰሩ ያሉትም ይኸው ትኩረት እንዲያገኝ መሆኑን ለቪኦኤ ገልጸዋል። ተጠባባቂ አምባሳደሩ ከሚገኙበት የዩናይትድ ስቴትስ የልዑካን ቡድን ጋር ወደ ድሬዳዋ የተጓዘው እስክንድር ፍሬው የሚከተለውን ዘግቧል። በአለም አቀፍ ደረጃ የጸረ ኤች አይ ቪ ትግሉ መቀዛቀዙ ድጋፉን መቀነሱ ቢነገርም በድሬዳዋ ያለው እውነታ ይሄንን አያሳይም የዩናይትድ ስቴትስ መንግስት በፕሬዝዳንቱ የአስቸኳይ ጊዜ የኤድስ ድጋፍ ፔፋር አማካኝነት የሚደግፋቸው ፕሮጀክቶች ውጤት እያስገኙ ህይወት እያዳኑ መሆኑን ተጠቃሚዎቹ ተናግረዋል በእነዚህ ፕሮጀክቶች አማካኝነት ለኤች አይ ቪ ተጋላጭ ለሆኑ የህብረተሰብ ክፍሎች የተቋቋመው የማረፊያ ክፍል ለምሳሌ በሴተኛ ዳሪነት ላይ የተሰማሩ ሴቶች ራሳቸውን እንዲጠብቁ እንዲያውቁና እንዲጠነቀቁም እያስተማረ ይገኛል። ለአምስት ዓመት አምሳ ሚሊዮን ዶላር በተመደበለት በዚህ የማረፊያ ክፍል ያገኘኋት ወጣት ይህንኑን ያብራራችው። የዛሬ አራት ዓመት እኔ ያው ቢዝነስ ነበር ምሰራ እና ምን ሆቴል ውስጥ ነው መንገድ ላይ ነበረ። ከዛ ፕሮፕራይዶች እንዴት አገኙሽ? ፕሮፕራይዶች ያው አገኙሽ ወይስ አገኘሻቸው? አገኙኝ እና ተገናኘን። ያው እስካሁን ድረስ አብረን እየሰራን ነው ያለ ነው። እዚህ ዲይሲ ውስጥ ደግሞ የሻወር አገልግሎት አለ፣ ያቸላቸ ትምህርት አለ፣ ህክምና አለ። አንቺ እዚህ በመምጣትሽ ከእነሱ ጋር በመሆንሽ ምን የተለየ ነገር አገኘሽ? በፊት ከነበረ የዛሬ አራት ዓመት ከነበረሽበት ሁኔታ ጋር በማነጻጸር ነገር ብዙ ነገሮች አሉ። ከሱስ ነጻ ሆነናል፣ ከመቃም ከማጨስ፣ ከመጠጣት ማለት ነው ይሄን የተውሹ ስለሚያስተምሯቸው ነው። ይከታተሉና ለአስተማሪዎቹም፣ ከእነሱ ጋር ጥሩ ግንኙነት አለን እንደ ማንኛውም ሰው። ያው እነሱ እኛንም እንደ ራሳቸው ነው የሚያዩን። በዛ የተነሳ በዚህ ተቀራርበን ያው አብረን እስካሁን ደርሳለን። እዚህ የዛሬ አራት አመት እነሱ ፕሮፕራይዶች ባያገኙኝና እንደዚህ አይነት ፕሮግራም ውስጥ ባልሳተፍ ኑሮ ህይወቴ የተለየ መንገድ ይዝ ነበር ብለሽ ታምኛለሽ? ምን ይሆን ነበር? ያው በቃ ልሞትም ችላለኝ? ለምን? ብዙ ነገሮች ስላሉ ማለት ነው ጎዳና ላይ እስካሁንም ላልኖር እችላለሁ። ከዩናይትድ ስቴትስ የመጡና በአዲስ አበባ ነዋሪ የሆኑ የአገሪቱ የዓለም አቀፍ የልማት ተዳድሮ ድርጅት ዩኤስአይዲ የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲና የፕሬዝዳንቱ የአስቸኳይ ጊዜ የኤድስ ፕሮግራም ፔፋር የሥራ ኃላፊዎች ይህንንና ሌሎችንም ፕሮጀክቶች ጎብኝተዋል። ከዚህ የልዑካን ቡድን አባላት አንዱ የሆኑት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ብሩማን ኤች አይቪ ኤድስ ገና በቁጥጥር ስር ያሉ አለ ወረርሽኝ መሆኑን አስታውሰዋል። እየሰራን ያለነውም ይህንን ለማሳወቅ ነው ይላሉ። ስለዚህ ሀሳቡ ከመከላከልና ሕክምና በቀር ገና ክትባት ያልተገኘለትን ወረርሽኝ መመከት አለብን። ዘርፈ ብዙ ዓለም አቀፍ ስራ ነው እየሰራን ያለነው ነው በፔፕፋር በዩኤን ኤድስ በዓለም የጤና ድርጅትና በሌሎች በርካታ ድርጅቶች የሚካሄድ ነው። በበርካታ መንግሥታትና በሲቪክ ማኅበረሰቦችና ከቫይረሱ ጋር አብረው በሚኖሩ ሰዎችም ጭምር የሚከናወን ጥረት ነው። ዛሬ ከተወሰኑት ጋር ተገናኝተናል። ስለዚህ ሐሳቡ ምንድን ነው? ዘመቻውን እንደገና ማቀጣጠል ነው። ተቀዛቅዘዋል ለማለት አይደለም፣ ወይም ቀንሰዋል ለማለት አይደለም። ዘመቻው ግሩም ውጤት አሳይቷል። በሚሊዮኖች የሚቆጠር ሕይወት ለማዳንም ተችሏል። ነገር ግን በየዓመቱ አሁንም በዓለም አቀፍ ደረጃ ከአንድ ሚሊዮን በላይ ሰው ለቫይረሱ ይጋለጣል፣ ከሚሊዮን በላይ ይሞታል። ስለዚህ አሁንም በቁጥጥር ስር መዋል ያለበት ወረርሽኝ ነው። እኛም ትኩረት እንዲያገኝ ጥረት የምናደርገው ይህንኑ ነው። ተጋላጭ ለሆኑ የኅብረተሰብ ክፍሎች የተሰራው ማቆያ ትናንት ከተጎበኙ በዩናይትድ ስቴትስ የሚደገፉ ፕሮጀክቶች አንዱ ነው። ይህና ሌሎች በዩናይትድ ስቴትስ የሚደገፉ ፕሮጀክቶች ከመንግስት ጥረት ጋር ተዳምረው ውጤት እያስገኙ መሆኑን የድሬዳዋ ከተማ ከንቲባ ኢብራሂም ኡስማን ለቪኦኤ ተናግረዋል። እንደዚህ አይነት የጋራ እንቅስቃሴዎች ተጠናክረው መቀጠል እንዳለባቸውም አስረድተዋል። በተለይ በድሬዳዋ ካለው ከፍተኛ ተጋላጭነት አንጻር ድሬዳዋ የተለያዩ የማህበረሰብ ክፍሎች የሚኖሩባት አሁን ደግሞ በእንደ ሲሊኮርነት የምታገለግልና ብዙ የመሰረተ ልማት አሁን ለምሳሌ መንገድም፣ አየርም፣ የባቡሩንም በቅርቡ የሚጀምርበት ስለሆነ የተለያዩ ፋብሪካዎች ይሄዳሉ እና ይቀር ሰራተኛ በጣም ይበዛበት ነው። መተላለፊያ ከተማ መተላለፊያ ከተማ ስለሆነች ለዚህ ሁሉ እነኚህ ሁሉ አስተዋጽኦ ያደርጋሉ። በኋላ ላይ ና አሁን ከትምህርት ቤት ጀምሮ ከዚህ በፊትም ንቅናቄ በህብረተሰብ ደረጃ ሲሰሩ የነበሩ ስራዎች ማስቀጠል ሊኖርብናል። ስለዚህ አሁን በዚህ በከቻፕ ካምፔኑም ቢሆን የተጀመረው የህዝብ ንቅናቄ ያለ እስከታች ድረስ አውርዶ ህብረተሰቡን በማሳተፍ ከትምህርት ቤትም ጭምር ጀምሮ የዚህ የግንዛቤ ስራዎችን በጣም በስፋት መሰራት አለበት። ወደ ጤና ተቋማቶች እንዲመጡ እንዲመረመሩ ፖዚቲቭ ሆኖ ደግሞ የሚያውቁ እንደገና ወደ ቀጣዩ ስቴፕ እንዲሄዱ የማድረጉን ስራ በአስተዳደርም የጀመርናቸው ሰፋፊ ስራዎች አሉ። አሁን አጭር ጊዜ ነው የጀመርነው፣ ግን በጣም በተቀናጀና በተጠናከረ መልኩ የሚቀጥል ይሆናል። በዩናይትድ ስቴትስ ኤምባሲና በተለያዩ ድርጅቶች የስራ ኃላፊዎች የተደረገውን ይህንን ጉብኝት መነሻ ያደረጉ ሌሎች ዘገባዎች በቀጣይነት ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው፣ ምስራቅ ኢትዮጵያ፣ ድሬዳዋ።